የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ዓርብ ነሐሴ 26 2015 ዓ ም ስርጭታችን ጀመረ።

በቅርቡ ወደ ሁለት ክልሎች የተከፋፈለው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል መንግሥት በሺዎች የሚቆጠሩ የቀድሞ ሠራተኞቹ አዲስ ድልድል ቅሬታ አስነስቷል።

ቅሬታውን ካቀረብን ኦልሞስት አስራ አምስት ቀን ሆኖናል። ምንም ምላሽ አልሰጡንም። ሄዳል። በምንጠይቅ ሰዓት እንኳን ባለጉዳይ አናስተናግድን እያሉ ፊት እየነሱ ነው የሚመልሱን። ማንም የሚያናግረንም መልስ የሚሰጠንም አካል አላገኘንም። የደለደሉበት አግባብ ምን አይነት አሰራር እንደተከተሉ ይሆን? ልክ ቆጪ ገበያ ላይ ዕቃ እንደሚሸጡ ሰዎች ሽንኩርት፣ ድንች እንደሚመድቡ አይነት በመሰላቸው አይነት አመዳደብ የመደቡ ይመስለኛል።

ለአሜሪካ ድምፅ አስተያየታቸውን ከሰጡ ሰራተኞች መካከል የተወሰኑትን ነው ቀንጭበን ያሰማናችሁ። ዝርዝሩ ጉዳይ በምሽቱ ይደመጣል። በሌላ ጉዳይ ደግሞ ኢትዮጵያ ውስጥ ተግባራዊ የሆነው የነዳጅ ምርቶች ማሻሻያ ዋጋ የኑሮ ውድነትን ጫና ያባብሳል ሲሉ ነዋሪዎች ስጋታቸውን እያጋሩ ነው። ታር ነው ሸጨ ሶስት ልጅ የሚያሳድግ እኛ ኑሮ እኔ እንጃ እኔ የሚቀበለኝ ነገር ባገኝ እኳ ልጆችን ፈጥቼ ብሰደድ ራሱ ነፍሴ ነው

ታክሲ ላይ እኳ ስትሳፈር ተዚህ ስትሳፈር ራሱ ነዳጅ ጨምሯል ብለው በስበቡ በበለጠ ነው የሚጭ መልስ እኳ አይሰጡንም። ራሱ እነሱ በእነሱም አይፈረድም። መንግስት ነው ማስተካከል ያለበት። የዚህም ጉዳይ ዝርዝር በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን ይዘናል። እንደምን አምሽታችኋል አድማጮቻችን፣ እንዲሁም ተመልካቾቻችን ሳስተናግዳቸው የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ አብሮን ይቆያል። ዋና አዘጋጃችን ጽዮን ግርማ ናት።

አስቀድመን የዓለምን አጫጭር ዜናዎች እናሰማችኋለን። ደረጀ ደስታ ይቀጥላል። ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ በጋቦን

ባለስልጣናት መኖሪያ ቤቶች ገንዘብ የታጨቀባቸው በርካታ ቦርሳዎች መገኘታቸው፣ በደቡብ አፍሪካ በቃጠሎ የሞቱትን ሰዎች ፍለጋ መቀጠሉ፣ ኡበር በኬንያ የኤሌክትሪክ ሞተር ብስክሌት አገልግሎት መስጠት ጀመረ፣ የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን።

በተለያዩ የጋቦን ባለስልጣን መኖሪያ ቤቶች ውስጥ ጥሬ ገንዘብ የታጨቀባቸው በርካታ ቦርሳና የእጅ ሻንጣዎች መገኘታቸውን ጋቦን 24 የተሰኘው የመንግስት ቴሌቪዥን ትናንት ሐሙስ አሳይቷል። ይህ የተከሰተው ፕሬዝደንት አሊ ቦንጎን ከስልጣን ያስወገዱት ወታደራዊ መሪዎች ሙሰኞች ናቸው ያሏቸውን የቀድሞ ባለስልጣናት ለመወንጀል እየቀሰቀሱ ባሉበት ወቅት መሆኑ ተመልክቷል።

ወታደራዊ መሪዎቹ ከአደገኛ እጾች ዝውውር ጀምሮ በተለያዩ ክሶች ተጠያቂ ያደረጓቸውን በርካታ የቦንጎ ካቢኔ አባላትን ከትናንት በስቲያ ረቡዕ አስረዋል። ከታሳሪዎቹ መካከል የቦንጎ ልጅ ኑረዲን ቦንጎ ቫለንቲን እና የቀድሞ ካቢኔ ዲሬክተር እንደሚገኙበት ተነግረዋል። ተጠቃሾቹ የተያዙት ከተያያዘው ገንዘብ ጋር በተገናኘ ስለመሆን አለመሆኑ ግልጽ አለመሆኑን ሮይተርስ ዘግቧል።

በደቡብ አፍሪካ ጆሐንስበርግ 12 ህጻናትን ጨምሮ ቢያንስ 74 ሰዎችን መግደሉ በተነገረለት የትናንት ሐሙሱ ቃጠሎ አሳሽ ውሾች የሰዎችን አስክሬን እያፈላለጉ መሆኑ ተነገረ። 200 ሰዎች ይኖሩበት ነበር በተባለው ባለ አምስት ፎቁ ህገወጥ ህንፃ ላይ በደረሰ ቃጠሎ ከ50 በላይ ሰዎች መጎዳታቸውም ተዘግቧል።

ባለስልጣናት ሰዎች ወደ ስዌቶ አስክሬን ማቆያ በመሄድ ቤተሰቦቻቸውን እንዲለዩ መጠየቃቸውም ተነግረዋል። አደጋው የደረሰበት ህንፃ ህገወጥነት አነጋጋሪ ሲሆን ደቡብ አፍሪካ መኖሪያ ቤትን አስመልክቶ ያለችበትን ቀውስ ያሳያል ተብሏል።

በመካከለኛው የከተማው ክፍሎች ያለውን የመኖሪያ ቤት ችግርን አስመልክቶ አንድ ነገር እንድንጀምር የማንቂያ ደወል ነው ሲሉ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ተናግረዋል። ዝቅተኛ የህብረተሰብ ክፍል አባላት በሚኖሩበት ህንፃ በሌሊት ከተነሳው እሳት ለማምለጥ በአደጋ ጊዜ መውጫው በኩል ለመውጣት የሞከሩ ነዋሪዎች በሩ ባለመከፈቱ ህይወታቸውን

እንዳጡ መዘገባችን ይታወሳል። የአደጋ ጊዜ ሰራተኞች በሩን በከፈቱበት ወቅት በርካታ አስክሬኖች በበሩ አቅራቢያ ተከማችተው ማግኘታቸውን ባለስልጣናት ተናግረዋል። በሩሲያ ምክትል የመከላከያ ሚኒስትር በየኑስ ቤክ ዩክሮቭ የተመራ የልዑካን ቡድን ከቡርኪና ፋሶ ፕሬዚደንት ኢብራሂም ትራውሬ ጋር ትናንት ሐሙስ ተገናኝቶ መነጋገሩ ተገለጸ።

ንግግሩ ወታደራዊ ትብብሮች ላይ ያተኮረ እንደሆነ ተነግሯል። ጉብኝቱ በሞስኮ የሰሞኑ የቫግነር አዛዥ ይቭጊኒ ፕሬጎዥን ሞት ተከትሎ ሩሲያ በአፍሪካ ያላትን ተጽዕኖ ለማሳደግ ፍላጎት ያላት ስለመሆኑ ማሳያ ነው ተብሏል። በወታደራዊ ቡድኑ የምትመራዋ ቡርኪና ፋሶ የፈረንሳይ ወታደሮችን ባለፈው የካቲት ካባረረች ወዲህ ከሞስኮ ጋር ያላትን ግንኙነት ትኩረት ሰጥታው እንደነበር ሮይተርስ ዘግቧል።

የሩሲያ ቅጥረኛ ወታደራዊ ቡድን ቫግነር የቡርኪና ፋሶ ጎረቤት በሆነችው እንደ ማሊ ባሉ አገሮችም ውስጥ እንደሚሰራ ተመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የትራንስፖርት አገልግሎት ሰጪው ኡበር ኬንያ ውስጥ የኤሌክትሪክ ሞተር ሳይክል አገልግሎት መስጠት መጀመሩን ትናንት ሐሙስ አስታወቀ።

አገልግሎቱ በአፍሪካ የመጀመሪያ የሆነው የገለጸው ኡበር እንደ ኤሮፓ አቆጣጠር በ2040 በዓለም ልቀት ነፃ የሆነ የአገልግሎት የመስጠት ፍላጎት እንዳለው አስታውቋል። የኡበር ሌሎች ገበያዎች ከሰሃራ በታች ካሉ አገሮች በናይጄሪያ፣ አይቬሪኮስት፣ ጋና፣ ኡጋንዳ፣ ታንዛኒያ ና ደቡብ አፍሪካ መሆናቸውን ሮይተርስ ዘግቧል።

አረንጓዴው የኡበር አገልግሎትን የሚጠቀሙ አሽከርካሪዎች ከ30 እስከ 35 ከመቶ የሚሆን ወጪ እንደሚቀንስላቸው ዘገባው አመልክተዋል። የኬንያው ፕሬዝደንት ዊሊያም ሩቶ ባለፈው ወር በመንገድ ላይ ያሉትን የኤሌክትሪክ ሞተር ብስክሌቶችን ቁጥር በ2024 መጨረሻ ላይ አሁን ካለው 2000 ወደ 200ሺህ አድጎ ማየት እፈልጋለሁ ብለው መናገራቸው በዘገባው ተጠቅሰዋል።

የዩናይትድ ስቴትስ የፌዴራል ፍርድ ቤት ዳኛ ፕራውድ ቦይስ የተባለው የቀኝ አክራሪዎች ቡድን መሪ ጆሴፍ ቢክስን የአስራ ሰባት

አመት እስር ፈርደውበታል። ጆሴፍ የተፈረደበት ከህዝብ የተውጣጡ ዳኞች እንደ ኤሮፓ አቆጣጠር በ2020 ፕሬዚደንት ትራምፕ የተሸነፉበትን የምርጫ ውጤት ለመቀልበስ በማሴር እና እንደ ኤሮፓ አቆጣጠር ጥር 6 በዩናይትድ ስቴትስ ምክር ቤት ህንፃ ላይ በተነሳው አመፅ በነበረው ሚና ጥፋተኛ ነው በማለቱ እንደሆነ ተመልክቷል። በፌዴራል ዳኛው ቲሞቲ ኬሊ የተሰጠው የእስር ቅጣት አቃቤ ህጉ ከጠየቁት የ33 ዓመት የእስር ጊዜ በጣም ያነሰ መሆኑ ተመልክቷል።

የቅጣት ውሳኔው ከመተላለፉ በፊት ቢግስ ስለ ድርጊቱ ይቅርታ ጠይቋል። የወሲብ ጥቃት የደረሰባት ሴት ልጁ የእሱን እርዳታ እንደምትጠባበቅ ሲቃ የተናንቀው በመግለጽ ቅጣቱ እንዲቀለት ዳኛውን የተማጸነ መሆኑን ተነግረዋል። ሌሎች የፕራውድ ቦይ መሪዎችም ቅጣታቸውን የተጠባበቁ መሆኑ ተመልክተዋል።

በመጨረሻም ሞስኮ በዩክሬንና በሌሎች ቀውሶች ያላትን አቋም የማያንጸባርቅ ከሆነ የዚህን ወር የቡድን ሀያ አባላት አገራት ውሳኔ እንደምታግድ ዛሬ አስታወቀች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህ ቡድኑን ሕጋዊ አሳሪነት የሌለው ወይም የከፊል ውሳኔዎችን እንዲያሳልፍ የሚያስገድደው መሆኑን ዛሬ አርብ ተናግረዋል።

ላቭሮቭ ይህን የተናገሩት አቋማችን የማይንጸባረቅ ከሆነ በሁሉም አባላት ስም የሚወጣ ጠቅላላ መግለጫ አይኖርም ሲሉ ለታዋቂው የሞስኮ ስቴት የዓለም አቀፍ ግንኙነት ተቋም ተማሪዎች ባሰሙት ንግግራቸው ተናግረዋል። ምዕራባውያን በጉባኤው በሚዘጋጁ ስብሰባዎች ዩክሬንን ጉዳይ ያነሳሉ ያሉት ላቭሮቭ ዓለም አቀፋዊ ተቋማትን ባለማክበር የራሳቸውን አጀንዳ ይገፋሉ በማለት የከሰሱ ሲሆን በቡድን 20

ስብሰባ ላይ መግባባት ካልተቻለ አስገዳጅ መግለጫ በቡድን ሀያ ፕሬዚዳንት ሊወጣ እንደማይችል ጠቁመው ሲል ጠቁመዋል ሲል ሮይተርስ ዘግቧል። እንደ ኤሮፓ አቆጣጠር ከ2024

ከ2004 ጀምሮ የፕሬዝደንት ቭላዲሚር ፑቲን የውጭ ጉዳይ ሚኒስትር ሆነው በማገልገል ላይ የሚገኙት ላቭሮቭ እንደ አውሮፓ አቆጣጠር ከመስከረም 9 እስከ 10 በኒው ደልሂ በሚደረገው የቡድን 20 ስብሰባ ፑቲንን ወክለው ይገኛሉ። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

በ 19 በ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ነሐሴ 26 2015 ዓም ዝግጅታችንን ነው እየተከታተላችሁ የምትገኙት አድማጮቻችን እንዲሁም ተመልካቾቻችን ዛሬ ምሽት በምስል ቅንብሩ አብሮኛ የሚያመሹት

ሲሳይ አሸናፊና ግርማ ደገፋ ናቸው። ዝግጅቶቻችን ከራዲዮ በቴሌቪዥን መደበኛ ሞገዶቻችን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፉ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ 2022059942 የዋሳፕ መስመራችንን ተጠቀሙ። አብራችሁን እስከ አራት ሰዓት ድረስ አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዕለቱ አብይ ረስ ዘገባ እንሻገር።

በቅርቡ ወደ ሁለት የተለያዩ ክልሎች የተከፋፈለው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል መንግስት የቀድሞ ሰራተኞች በየክልሎቹ የተደለደሉበት አሰራር በምርጫቸው ላይ የተመሰረተ እንዳልሆነ ያቀረቡት ቅሬታ እንዳልታየላቸው ተናገሩ። በሺዎች የሚቆጠሩ ሰራተኞቹ ወደ የምድቡ ክልሎቻቸው ለመጓዝ ዝግጅቱም ፍላጎቱም እንደሌላቸው ገልጸው ላቀረቡት ቅሬታ ምላሽ እየተጠባበቁ እንደሚገኙም አመልክተዋል።

በአንጻሩ አዲሶቹ የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎች ሰራተኞቻቸውን ወደ የተመደቡበት የማጓጓዝና የማደራጀት ተግባራትን በቅርቡ እንደሚያጠናቅቁ አስታውቀዋል። ከክልሎቹ ማደራጃ ፕሮጀክት ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት እስካሁን ድረስ አልተሳካም። በጉዳዩ ላይ የአሜሪካ ድምፅ ያነጋግራቸው የሐዋሳ ዩኒቨርሲቲ የህግ መምህር አቶ አድማሱ አለማየው የድልድል ውሳኔው የሰራተኞችን መብት እየጣሰ እንደሆነ ተናግረዋል።

ችግራቸው በቅሬታ ሰሚ ኮሚቴ ታይቶ ምላሽ ካልተሰጣቸው ወደ ፍርድ ቤት መውሰድ እንደሚችሉም አመልክተዋል። ዮናታን ዘብዴዎስ ዝርዝር አለው። በአዲሶቹ ክልል ድልድል ከተሰጣቸውና በዚህም ላይ ቅሬታ ካሰሙት ሰራተኞቹ አንዷ ወይዘሮ ምህረት መዘምር ናቸው። በቀድሞ የደቡብ ክልል ሴቶችና ሕፃናት ቢሮ ሰራተኛ የነበሩት ወይዘሮ ምህረት

ያቀረቡት ቅሬታ በኮሚቴው እንዳልታየላቸው ተናግሯል። ቅሬታውን ካቀረብን ኦልሞስት አስራ አምስት ቀን ሆኖናል። ምንም ምላሽ አልሰጡንም። ሄደን በምንጠይቅ ሰዓት እንኳን ባለ ጉዳይ አናስተናግድን እያሉ ፊት እየነሱ ነው የሚመልሱን። ማንም የሚያናግረንም መልስ የሚሰጠንም ማካል አላገኘንም። የደህንነት ስጋት እንዳለባቸው ገልጸው ስማቸውን መጥቀስ ያልፈለጉ ሌላ ሰራተኛ ደግሞ ምደባው የተካሄደው ደንብና መመሪያን ተከትሎ ሳይሆን በይድረስ ይድረስ ነው ብለዋል። የምደባ አሰራሩን ተቃውሞን ያቀረብነው አበጅታም

በሦስት ቀናት ውስጥ ታይቶ ምላሽ እንደሚሰጠን ቢገለጽልንም ጉዳያችን ሳይታይ አስራ አምስት ቀናት አልፎናል ስለ አማረዋል የሥራ ልምድ የጋብቻና የጤና ሁኔታ መመሪያው በቀዳምነት ያስቀምጣቸው የምደባ መስፈርቶች ቢሆንም የድልድል አሰራሩ ግን መስፈርቶችን ተከትሎ እንዳልተፈጸመ እኙ አስተያየት ሰጪ ገልጿል እናው በመመሪያው እንኳን ይሄድ ይባል

የደለልደሉበት አግባብ ምን አይነት አሰራር እንደተከተሉ ይሁን ልክ ቆጪ ገበያ ላይ እቃ እንደሚሸጡ ሰዎች ሽንኩርት፣ ድንች እንደሚመድቡ አይነት በመሰላቸው አይነት አመዳደብ የመደቡ ይመስለኛል። ከትዳር ጋር ይናገናኛልን የሚለው አምሳ የተባለው አገልግሎትን አምሳ ትዳር አምሳ የተባለው ነገር ራሱ በፍጹም አልታየም። አንድ ሁለተኛ አገልግሎት የተባለ ደግሞ

አስራ ስድስት እና አስራ ሰባት ዓመት አገልግሎት ያላቸውን ሰዎች ሲዳማ ላይ የተመደበበት ሁኔታ አለ። ሌላው ሰላሳ ስድስት ዓመት ደቡብ ምዕራብ ኢትዮጵያ ተመደቡ ማለት ነው። በአንጻሩ ባለፈው ነሐሴ አስራ ሶስት ቀን ሁለት ሺ አስራ አምስት ዓመተ ምህረት የተመሠረቱት የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎች ሰራተኞችን ወደ ተመደቡበት የማጓጓዝና የማደራጀት ሥራን በቅርቡ እንደሚያጠናቁ አስታውቀዋል። ይሁን እንጂ አስተያየታቸውን ለአሜሪካ ድምፅ ሰጥቶ ሠራተኞች ወደ የተመደቡበት ክልል ለመጓዝ ዝግጁ እንዳልሆኑና

ይልቁንም ላቀረቡት ቅሬታ ምላሽ የተጠባበቁ እንደሚገኙ አመላክቷል። የሚገርም ነገር እኔ የተባልኩት በጋብቻና ብቻ በአገልግሎት ነው። ሳውላሲ ተመድበሻል የተባልኩት እኔ ባለትዳር ነኝ። ባለቤት የሚኖረው ሀዋሳ ከተማ ነው፣ የሚሰራው እዚህ ነው። እዚህ ሆኖ ሳለቅም በጋብቻና ብቻ በአገልግሎት ምክንያት ነው ላይ የተመደብሽው ተብሎ ነው የተለጠፈው እና ይሄ ቤተሰብን የሚበትን ሀገርን የሚበትን ጉዳይ ነው፣ እኛን ያጋጠመን አሁን አንቺ የተመደብሽበት አካባቢ መንግስት ሰሞኑን በሚቀጥሉት አጭር ቀናት ውስጥ ሰራተኛ እናጓጉዘን

የሚል መግለጫ ሰጥቷል እኛ እንግዲህ ምንም ዝግጅት አላደረግንም እኔ በበኩሌ ምንም አይነት ዝግጅት አላደረሱኝም ምክንያቱም ከዚህ ቤተሰብን በትኜ ተነስቶ የሚሄድበት ምንም አይነት ዝግጅት አላደረሱኝም የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ጤና ቢሮ ሰራተኛ ወይዘሮ ሳራ በቀለም የአዲሱ ክልል መንግስት በአጭር ጊዜ ውስጥ ሰራተኞችን እንደሚያጓጉዝ ማስታወቁን ቢሰሙም የሚያስከደኝ

ሁኔታ የለም ይላሉም ለምኑሮ ቤተሰቤ የምንዚ ሆኖ እንዴት አርባ ምንጭ እንመርጣል። እኔ በበኩል ቢሆንም ባይሆንም የመሄድ ሀሳብ የለኝም አካፈል። ምክንያቱም ሌላ ኦፖርቹኒቲ ትፈልጋለ እንጂ ልጆቼ ገና ህጻናቶች ናቸው። የኔን ክትትል ይፈልጋሉ። ለዛ ለመሄድ ምንም አላሰብኩም። ሌላ አስተያየት ሰጪ ሰራተኛም

የሰራተኞች መብት አልተጠበቀም ስሉ ይወቅሳሉም። መንግስት ሰራተኛ አዋጅ አለ አዋጅ መቶ ሰባ አምስት ዝባር ሁለት ሺህ አስራ አንድ ላይ ምንድን ነው የሚለው የስራ አካባቢን ለመንግስት ሰራተኞች ጤንነትና ደህንነት አመቺ በማድረግ ፍላጎት ኃላፊነት አለበት ይላል። መስሪያ ቤቶች ኃላፊነት አንዱ ማለት ነው። ይልቅ እዚህ ጋር አሁን ኢኮኖሚካሊ ሰዎች ባልተመቻቸው ሁኔታ ውስጥ እየኖርን እያለን እዚህም የኑሮ ውድነቱ እያሰቃየ እያለ ተጨማሪ ወደ ምታ ማታውቀው ቦታ ሄድ ነው

እዛ ቦታ ሲከድ ምንድን ነው የተመቻቸ ነገር የምለውን ነገር ምንም ተጨባጭ ነገር የለም። ምን ሊመጣ ይችላል? በጣም ከፍተኛ ስጋት ውስጥ ነው አለው። አሁን ሰራተኛ ምንም አይነት ተኝቶ የሚያድር የለም። መንገድ ላይ የሚሄደው ሰራተኛ እኔ መኪና ስልም እንዳይገባ እኔ እሰጋለሁ። ማለት ዝም ብሎ

እየፋነነ እየቃጄ ነው የሚሄዱ። ሰው በቃ ምን እንደሚያደርግ አያውቅም። የቀድሞ የደቡብ ክልል ሴቶችና ህጻናት ቢሮ ባልደረባ ወይዘሮ ምህረትም እስካሁን መፍትሄ ስላልተሰጠን አቤቱታችን ለኢትዮጵያ ሕዝብ እንባ ጠባቂ ተቋምና ለሰብአዊ መብቶች ኮሚሽን አቅርበናል ብሏል። እንዲሁም ግልባጭ ለራሱ ለፕሮጀክት ጽህፈት ቤቱ አስገብተናል። እኔ ነበርኩ የሚያስገባው ከጄ ነጥቆ ነው ያስቀመጠው። ለማየት እንኳን ፈቃደኛ አይደለም ማለት ነው። በጉዳዩ ላይ ከክልሎች ማደራጃ ፕሮጀክት ጽህፈት ቤት

አስተያየትና ምላሽ ለማግኘት ያደረግነው ጥረት አልተሳካም። ቅሬታ አሰሚ ሠራተኞች ግን መንግስት ምላሽ ይስጥን እያሉ በመማጽን ላይ ይገኛሉ። እንባ ጠባቂና ሰብአዊ መብት ኮሚሽን ምላሽ ካልሰጠን እኛ እስከ ላይኛው መዋቅር እስከ ፌዴራል ድረስ ሄደን ነው ለማመልከት እየተዘጋጀን ያለ ነው። የሰራተኞችን ቅሬታ አስመልክቶ አስተያየታቸውን ለአሜሪካ ድምፅ ሰጡ የሐዋሳ ዩኒቨርሲቲ የህግ መምህር አቶ አድማሱ አለማየው ሰራተኞቹ ስለ ሚደዋ መመሪያው ማወቅ ያለባቸውን

ዝርዝር ጉዳይ እንዲያውቁ ሳይደረግ በጥድፊያ የተካሄደ የሰራተኞች ድልድል እንደሆነ ተችቷል። ሰራተኛ

በአግባቡ በቂ ደረጃ ሳገኝ ፎርም እንዲሞላ ነው የተደረገው እና ያም በመሆኑ ሰራተኛው በጣም ባልመረጠበት እና እጅግ በጣም ራቅ ሆኖ ቦታዎች ላይ እንደገና ሪሎኬት ወይም ዲስሎኬት እንዲሆን ተደርጓል እና ይሄ ሁለተኛው ደግሞ እንደ ነገሮ ሲደረገው አንደኛው ቅድሚያ መረጃ አቬሌብል አለማድረግ፣ ሁለተኛው ደግሞ መረጃዎች አቬሌብል ሆኖ የትኛው ክልል ምን ያክል ይፈልጋል የምለው ነገር በአግባቡ አጥንተውት በጣም የተቻኮለ ነገር ያለ ነው የሚመስለው። በመሆኑም ውሳ ነው የሰራተኞችን መብት በመጣሱ ጉዳያቸው በቅሬታ ሰሚ ኮሚቴ ታይቶ

ካልተሰጣቸው ወደ ፍርድ ቤት መውሰድ እንደሚችሉ አመላክተዋል። መስፈርቱን በአግባቡ ለመከተል ብቻ ሳይሆን እነዚህም ቅሬታዎችን ምንሰንም አናኝ የሚባል አይነት አካሄዶች ያሉ መስለኛልና እኔ የመንግስት ሰራተኞች አካሄድና ቅሬታ አቀራረብ ኖርማሊ ከፍርድ ቤት አይጀምርም። አሰሪና ሰራተኛ የግሉ ሴክተር ከፍርድ ቤት አይጀምርም እና አስተዳደራዊ መንገዶችን ይከተላል

የተቀመጡ መስፈርቶች እነማን ናቸው? እነማን የተመደቡ? ለምሳሌ ተሹሞ የሄደ ሰው ቤተሰቡን ሐዋሳ ላይ የሚያስመድብበት ምክንያት ምንድን ነው? ብዙ አይታይ። ስለዚህ ጉዳያቸውን እስከ ፍርድ ቤት ድረስ ይዞ መሄድ ይችላሉ ማለት ነው። ይዞ መሄድ ይችላሉ። ሰራተኞቹ ቅሬታቸውን ለተቋቋመው ኮሚቴ ያቀረቡት ባለፈው ነሐሴ አስራ አንድ ቀን ሁለት ሺህ አስራ አምስት ዓመተ ምህረት ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ስቱዲዮ እየተላለፈ የሚገኘውን የአርብ ምሽት ስርጭታችን ነው። ቀደም ብሎ ዮናታን ያሰማን የዕለቱን አበይ ረስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

የሱዳንን የእርስ በርስ ግጭት እየሸሹ በቤንሻንጉል ጉሙዝ ክልል በኩል ወደ ኢትዮጵያ የሚገቡ ሰዎች ቁጥር እየጨመረ እንደመጣ ክልሉ አስታውቋል። በአንጻሩ በተለይ በአማራ ክልል ከተስፋፋው ግጭት በኋላ ከሱዳን በመተማ በኩል ወደ ኢትዮጵያ የሚገቡ ሰዎች ቁጥር እንደቀነሰ በተባበሩት መንግስታት ድርጅት ዓለም አቀፍ የፍልሰት ተቋም ሰሞኑን ባወጣው ሪፖርት ላይ አስታውቋል። ናኮር መልካ ተጨማሪው ልኳል።

የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር መሐመድ አብዱላዚዝ የሱዳንን የእርስ በርስ ግጭት እየሸሹ በኩምሩክ ወረዳ በኩል ወደ ኢትዮጵያ የሚገቡ ሰዎች ቁጥር እየጨመረ እንደመጣ ለአሜሪካ ድምፅ ተናግረዋል። ወደ ኢትዮጵያ እየገቡ ካሉት የሚበዙት የሱዳን ዜጎችና ኢትዮጵያውያን እንደሆኑ የጠቀሱት ኮሚሽነሩ ሰሞኑን ቁጥራቸው እየጨመረ እንደሚገኝ አመልክተዋል። እስካሁንም ከ13600 በላይ ሰዎች እንደገቡ ገልጸዋል።

ሱዳን በተለይ የሰሜን ሱዳን እርስ በርስ ጦርነትን ተከትሎ ሱዳን ውስጥ ሲኖሩ የነበሩ ኢትዮጵያውያንና የሱዳን ዜጎች ነው በጦርነቱ ምክንያት ወደ እኛ ወደ ኢትዮጵያ የገቡበት ሁኔታዎች አሉ። በኩርሙክ መብያ መቢያ ላይ እስካሁን ማለት ነው ያለን መረጃ ወደ አስራ ሶስት ሺህ ስድስት መቶ ሀያ አምስት በአንድ ቦታ ተጣልለው የሚኖሩ አሉ።

የሱዳን ዜጎች ናቸው። አብዛኛው ኩርሞ አካባቢ ያለው በጣም ብዙ ሰዎች እየጨመሩ የመጡበት ሁኔታዎች አሉ። ይሄ በአንድ ወር ወር ጊዜ ውስጥ ነው ማለት ተቻለ። እነዚህን ሰዎች ወደዚህ የተመለሱት በየቀኑ ደግሞ እነዚህ ሰዎች እየገቡ ያሉበት ሁኔታ ነው። የሆነ ባለፈው አሁን የሰብአዊ እርዳታ ለማድረስ ሞክረን እዛ ሄደን ማለት ይዘን የሄድነው ዳታና መሬት ላይ ያለው ህዝብ ጋር እኩል አልሆነም። የጨመሩ ሰዎች አሉ ብዙ ኮሚሽነር መሐመድ አያይዘውም በመተከል ዞን በጉባ ወረዳ በኩልም አስራ ሰባት ሺህ የሚደርሱ ኢትዮጵያውያን ዜጎች ከሱዳን እንደገቡ ተናግረዋል በጉባ በኩል

ጉባ ወረዳ መተከል ስር ያለው ህዳሴ ግድብ አካባቢ የሚገነባበት ደግሞ ከአስራ ሰባት ሺህ በላይ የሚሆኑ ኢትዮጵያውያን ሱዳን ውስጥ ሲኖሩ ነበሩትን ወደ አካባቢያቸውን የተመለሱበት ሁኔታዎች አሉ። በተለይ መተከል ዞንም ከፍተኛ የፀጥታ ችግር የነበረበት ሶስት እና አራት ዓመታት ችግር ውስጥ የነበረና ያንንም ተከትሎ እዚ አካባቢ ሲንቀሳቀስ የነበሩ ጎይዲን ታጣቂ ሙድን በክልሉ መንግስት ጋር ተፈጥሮ ተፈጠሮ የሰላም ስምምነት መሰረት

የሱዳን ጦርነት ከመቀስቀሱ በፊት ወደ ሱዳን ተፈናቅሎ የነበሩ በርካታ ማህበረሰብ ክፍሎች አሉ። በዚህ ፀጥታ ችግር ምክንያት ከዚህ በፊት በዛ ምክንያት በሰላም ስምምነቱን ተከትሎ ወደ ኢትዮጵያ የተመለሱበት ሁኔታዎች አሉ። ከዚያ የቀረውን ደግሞ የሱዳን ጦርነት ተከትሎ ወደ ኢትዮጵያ ሙሉ በሙሉ የተመለሱበት ሁኔታዎች አሉ። ከተለያዩ ተቋማት ጋር በመተባበር የምግብና ምግብ ነክ ያልሆኑ ድጋፎች ለፍልሰተኞቹ ለማድረስ ጥረት እየተደረገ እንደሆነም ኮሚሽነሩ አብራርተዋል።

ሰብአዊ እርዳታ ጋር በተያያዘ እኛም ሌሎች ለጋሽ ድርጅቶችንም በተቻለ መጠን የምግብ

እና ምግብ ነክ ያልከሆኑ ቁሳቁሶችንም የካሽ በመስቀል እየሰራ ያለበት ሁኔታ ወርልድ ባንክን በዛ እያገዘ ያለበት ሁኔታ ነው ያለው። ከአውራጋ ሆነን እየተረዱ ያለበት ሁኔታዎች አሉ። ለምሳሌ አሁን ምግብ እና ምግብ ነክ ያልሆኑ እንትና ቁሳቁሶች ሁለቴ አደርሰናል እንደ ኮሚሽን። ሌሎች ለምሳሌ ቀይ መስቀል እንደዚሁ ፉድ እና ኖን ፉድ አይተሞችን አደርሰዋል። ፕላን ኢንተርናሽናል ተያያዘ ዩኒሴፍ እንደዚሁ ከንጽህና መጠበቂያ ቁሳቁስ ጋር፣ ሌሎች ፓርትነሮች ወይም ለጋሽ ድርጅቶች በተቻለ መጠን ትሪት እየተደረጉ ነው ያለው። አቶ ማመድ

በዚህ ጥረት ውስጥ የድጋፍ እጥረትን ጨምሮ ያጋጠሟቸውን ሌሎችም ችግሮች እንደሚከተለው አስረድተዋል። አሁንም ቢሆን በከፍተኛ ሁኔታ ስደተኞች ጊዜ እየተጨመረ ያለው አሁን ያለው ራሱ ከምግብ አኳያ፣ ከቁሳቁስ አኳያ ከፍተኛ ጥረቶች አሉ እስኪል ነው ማለት። ስለዚህ አሁንም የለጋሽ ድርጊቶችንም ድጋፍ የሚያስፈልግበት ሁኔታ ነው ያለው እና

ሁለተኛ ደግሞ ወደ ማዕከል ወደ ስደተኞች መጠለያ ውስጥ ከማስገባት አኳያ ትንሽ መዘግየቶች አሉ። ግን ይህንንም እየተነጋገርን ያለንበት ሁኔታዎች አሉ። ጠቅልሎ ወደ መጠለያ ካምፓቸው እንዲያስገባቸው ጥረት እየተደረገ ነው። እየተነጋገርን ነው። በኢትዮጵያ የዓለም አቀፉ የፍልሰት ድርጅት አይኦኤም ቃል አቀባይ ካይ ቪራይ በጉዳዩ ላይ

ተጨማሪ ማብራሪያ እንዲሰጡን ያደረግነው ጥረት አልተሳካም። ሆኖም በተባበሩት መንግስታት አለም አቀፉ የፍልሰት ድርጅት በተለይ በአማራ ክልል ከተስፋፋው ግጭት በኋላ ከሱዳን በመተማ በኩል ወደ ኢትዮጵያ የሚገቡ ሰዎች ቁጥር እንደቀነሰ ሰሞኑን ባወጣው ሪፖርት አመልክቷል። የአማራ ክልል የጸጥታ ሁኔታ እየተሻሻለ እንደመጣና እርዳታ ወደ ኢትዮ ሱዳን ድንበር አካባቢ እንዲገባ ቢፈቀድም ቁጥሩ መጨመር እንዳላሳየ ሪፖርቱ አመልክቷል። በክልሉ ከጸጥታው ጋር ተያይዞ የተፈጠረው የመጓጓዣ አገልግሎት መስተጓጎል ለ

ቁጥሩ እንደቀነሰ መቆየት ምክንያት ሳይሆን እንደማይቀር ዓለም አቀፉ የፍልሰተኞች ድርጅት በምክንያትነት ጠቅሷል። ድርጅቱ በሪፖርቱ እስከ ባለፈው ነሐሴ 2015 ዓ ም አጋማሽ ድረስ ከሱዳን ወደ ኢትዮጵያ እንደገቡ የተመዘገቡ ሰዎች ቁጥር ከ76500 በላይ እንደሆነ አስታውቋል። እነኚህም በአማራ በቤኒሻንጉል ጉሙዝና በጋምቤላ ክልሎች በኩል ያሉ የተለያዩ የድንበር አካባቢዎችን በመጠቀም የገቡ እንደሆኑ ሪፖርቱ አክሎ አስታውቋል። በተያያዘ በተባበሩት መንግስታት ድርጅት የሰብአዊ ድጋፎች ማስተባበሪያ

የመጀመሪያ ቢሮ ዩኤን ኖቻ ሰሞኑን ባወጣው ሪፖርት ከሱዳን ግጭት ሸሽተው ወደ ኢትዮጵያ የገቡ ሰዎች ከ76000 እንደሚልቁ ጠቅሶ የአማራ ክልል የጸጥታ ሁኔታ በመሻሻሉ ሰብአዊ ድጋፍ የሚያደርጉ ድርጅቶች ስራቸውን እንደቀጠሉ አስታውቋል። በቤኒሻንጉል ጉሙዝ ክልል የኩምሩክ ጊዜያዊ መጠለያ ጣቢያ ግን ከመድኃኒት እጥረት የተነሳ አንድ ህፃን እንደሞተ የማስተባበሪያ ቢሮው በሪፖርቱ ጠቅሷል። አያይዞም በኩምሩክ አካባቢ በሚገኘው የሸርቆሌ ሁለተኛ ደረጃ ትምህርት ቤት ውስጥ የተጠለሉና ከሱዳን የመጡ 300 ሰው

ሰዎች የ2016 ዓ ም ትምህርት ከመጀመሩ አስቀድሞ ወደ ሌላ መጠለያ መወሰድ እንዳለባቸው አሳስቧል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር መልካን አመሰግናለሁ። ከአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል።

የኢትዮጵያ መንግሥት ከያዝነው ሳምንት ከነሐሴ 23 2015 ዓ ም ጀምሮ ተግባራዊ ያደረገው የነዳጅ ምርቶች የችርቻሮ መሸጫ ዋጋ ማሻሻያ የኑሮ ውድነቱን እንደሚያባብሰው ለአሜሪካ ድምፅ አስተያየታቸውን የሰጡ የአዲስ አበባ ነዋሪዎች ተናግረዋል።

በነዳጅ ላይ የሚደረግ ዋጋ ጭማሪ በሌሎችም ሸቀጦች ላይ ቀጥተኛ ጫና እንደሚያሳድር ነዋሪዎቹ አክለዋል። የኢኮኖሚ ባለሙያው ዶክተር አደም ፈቶ በበኩላቸው መንግሥት የነዳጅ ዋጋ ጭማሪ እንደሚያደርግ የሚያስገድዱ ሀገራዊና ዓለም አቀፋዊ ምክንያቶች እንዳሉ ጠቅሰው የዋጋ ማሻሻያው የሌሎች ሸቀጣሸቀጦችን ዋጋ የማናር ተጽዕኖ ይኖረዋል ብለዋል።

ከነዳጅ ዋጋ መጨመር ጋር ተያይዞ የሚመጡ ጫናዎችን ለመቀነስም የአጭርና የረጅም ጊዜ እርምጃዎች መወሰድ እንደሚጠበቅባቸው መክረዋል። ገብረ ሚካኤል ገብረ መድን የዚህን ዘገባ ዝርዝር ይነግረናል።

የንግድና ቀጣናዊ ትስስር ሚኒስቴር ነሐሴ 23 ቀን 2015 ዓ ም ጀምሮ በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ማሻሻያ ማድረጉን አስታውቋል። በአዲሱ የዋጋ ማሻሻያ መሠረትም ቤንዚን ላለፉት አራት ወራት ሲሸጥበት ከነበረው በሊትር 69 ብር ከ52 ሳንቲም ከ5 ብር በላይ ጨምሮ ወደ 74 ብር ከ85 ሳንቲም ከፍ ብሏል።

ነጭ ናፍጣም በሊትር ከ71 ብር ከ15 ሳንቲም ወደ 76 ብር ከ34 ሳንቲም አድጓል። ላለፉት አራት ወራት በ71 ብር ከ15 ሳንቲም በሊትር ሲሸጥ የነበረው ኬሮሲን አሁን በሊትር 76 ብር ከ34 ሳንቲም እንዲሸጥ ተወስነዋል። ሌሎች የነዳጅ ምርቶችም እንደዚሁ የተወሰነ የዋጋ ጭማሪ ተደርጎባቸዋል። የራይድ አገልግሎት እንደሚሰጡ የተናገሩት የአዲስ አበባ ነዋሪው አቶ ሙላት ደምሴ

የአሁኑ የነዳጅ ዋጋ ማሻሻያ ከፍተኛ እንደሆነ ተናግረው ይህም የኑሮ ጫናችንን ያባብሰዋል ይላሉ ማንኛውም የምትገለገለው ነገር ከትራንስፖርት እና ከነዳጅ ጋር የተገናኘ ነው ማንኛውም እቃ የእቃ አጓጓዥም አስቤዛውንም ሆነ ከውጭ የሚያስመጣውም ለሀገርም ጥሬ እቃውን የሚያመጣውም ነዳጅ ተጠቅሞ ነው በመኪና ይዞ የሚመጣው ስለዚህ ተያይዞ ነው አንድ ላይ እየጨመረ የሚሄደው

ለነጋዴው ደግሞ የበለጠ እንደዚህ አይነት ነክፍተት ሲገኝለት የበለጠ ዋጋውን እየጨመረ ይሄዳል። አገሪቷ ላይ ትልቅ ጫና የሚፈጥረው ይሄ ነው ዋናው በቃ። የኢኮኖሚ ባለሙያው ዶክተር አደም ፈቶ በበኩላቸው በነዳጅ ዋጋ ላይ የሚደረግ ጭማሪ የሌሎች ሸቀጦችን ዋጋ የማናርና የማምረቻ ዋጋን የመጨመር ግፊት ስለሚኖረው ተጽዕኖው የጎላ እንደሚሆን ያስረዳሉ።

ነዳጅ ዋጋ ሲጨምር ሄዶ ሄዶ ኢንፍሌሽኑንም የመጨመሩ ትልቅ አስተዋጽኦ አለው ማለት ነው። ምናልባትም አቀጣጣይ የሆነ ኢፌክት ያለው ነገር ነው የነዳጅን ዋጋ ስንጨምር

እንደ አንድ ሴክተር ካየነው ሌላ ሴክተር ላይ ሄዶ ደግሞ የዋጋ ንረትን የሚያመጣበት ሁኔታ ነው ያለው። የምግብ ዋጋ ምግብ ያልሆኑ ነገሮችንም በመጨመር እንደዚ አይነት ኢፌክት አለው። ይሄ የምርት ሂደት ውስጥም እንደገና የምርት ስርጭት ሂደት ውስጥም ደግሞ ይሄ ነዳጅ የተያያዘ ዋጋ ሲጨምር የማምረቻ ዋጋም በመጨመር ከዛ በኋላ ሄዶ ሄዶ ደግሞ ኮንሱመር ወይም ደግሞ ይሄ ሸማቾች የምንላቸው ጋር የሚደርስበት ሁኔታ ይኖራል ማለት ነው። ስለዚህ እነዚህ እነዚህ ነገሮች ተያይዘው የግለሰቦችን ገቢ

and the sun

የመሸመት አቅማቸውንም እንዲያንስ ያደርጋል። ስለዚህ አጠቃላይ ተጽዕኖ የሚያመጣ ነው ማለት ነው። ከዚህ በፊት እንግዲህ ብዙ ችግሮች ነበሩ ከኮቪድ ጋር የተያያዘ ከዛም ደግሞ ሰሜን ክፍል የተቀሰቀሰ ጦርነት ነበረ። ይሄ እንግዲህ አብዛኛውን የኅብረተሰብ ክፍል ገቢ አዳክሞት ነው ያለው። ምናልባት አንዳንድ ሰዎች ምንም ገቢ የማያገኝበት ሁኔታ ነው ያለው እና ይሄ ነዳጅ ዋጋ ደግሞ ተጨምሮ እንደ ሶስተኛ እንደ አራተኛ ምክንያት ሲወጣባቸው ምናልባት ከቁጥጥር ውጭ ሊሆንባቸው ይችላል። የዓለም ነዳጅ ዋጋ ከሚያዝያ ወር ጀምሮ አንጻራዊ መረጋጋት የታየበት

ሁለት ወቅት ስለነበር ላለፉት አራት ወራት ምንም ዓይነት የዋጋ ጭማሪ ሳይደረግ እንደቆየ የንግድና ቀጣናዊ ትስስር ሚኒስቴር አውስቷል። የአሁንን ጭማሪ ያደረገው በዓለም ገበያ የነዳጅ ዋጋ በመጨመሩ እንደሆነ ገልጿል።

የኢኮኖሚ ባለሙያው ዶክተር አደም ፈቶ ደግሞ መንግስት የዋጋ ጭማሪውን እንዲያደርግ የሚያስገድዱ ሀገራዊና ዓለም አቀፋዊ ምክንያቶች መኖራቸውን ያስረዳሉ። ከአጠቃላይ ለገቢ ንግድ ከምናወጣው ወጪ ከአስራ ሶስት ፐርሰንት በላይ ለነዳጅ ነው የሚወጣው። ከዛም በተጨማሪ ደግሞ ከጊዜ ወደ ጊዜ ለነዳጅም የምናወጣው ወጪም ደግሞ በከፍተኛ ሁኔታ ለምሳሌ ያለፉትን አመታት ራሱ ና የነዳጅ ዋጋ የምናወጣው በሰማንያ ሶስት ከዛ በላይ ነው

የሆነ የውጭ ምንዛሬ ክምችታችንን ይወስድብናል። ምናልባት ብድር ውስጥም ይገተናል። መንግስትንም ጫና የሚከትበት ሁኔታ አለ። እንግዲህ መንግስት አሁን የዋጋውን ጭማሪ ሲያደርግ አንዳንድ ታሳቢ ያደረጋቸው ነገሮች ይኖራሉ። እንዳጠቃላይ አንድ ሁለቱን ብንጠቅስ የውጭ ሀገር ገንዘብ ክምችታችን የፎሬን ኤክስቼንጅ ሪዘርቭ የምንለው ማለት ነው በጣም ተመናምኖ ያለበት ሁኔታ ነው ያለው። አሁን በዚህ ላይ ነዳጅን ሲደጉም እንደነበረ ይታወቃል። የኢትዮጵያ መንግስት ለረዥም ጊዜያት፣ ይሄ ነገር ከጊዜ ወደ ጊዜ ጫና ውስጥ እየከተተው መጥቷል። የሚደጉመው አማውንት እጅግ በጣም

እየበዛበት ስለመጣ ነው ማለት ነው። የተወሰነውን ድጎማ ለማንሳት በተወሰኑ ሴክተሮች ላይ ያለውን ድጎማ ለማንሳት የተገደደው ማለት ነው። ሌላው አንድ ተጨማሪ ማንሳት ያለብን ከዚህ በፊት በኢትዮጵያ ውስጥ ያለው የነዳጅ ዋጋ እና በጎረቤት ሀገሮች የነበረው የዋጋ ልዩነት ነበረው። እኛ ሀገር ነዳጅ አንድ ሌትር የሚሸጥበት ዋጋ ከነሱ በግማሽ እንደዚህ ያነሰበት ሁኔታ ነው ያለው እና ያ ነገር ምን አስከትሏል? መንግስት እንግዲህ በከፍተኛ የውጭ ምንዛሬ ገዝቶ ያስገባውን ነዳጅ በህገወጥ መልኩ

ከዛም ሆኖ በጭማሪው የታችኛው የህብረተሰብ ክፍል እንዳይጎዳ መንግስት ጥረት እያደረገ ስለመሆኑ ያክላሉ። ተጽዕኖ ዝቅተኛ ያላቸውን አካላት እንዳይጎዳ መንግስት እየወሰዳቸው ያሉ ሜዥሮች አሉ። ለምሳሌ በአንድ ጊዜ አይደለም ታሪፉም የጨመረው በሂደት ነው ቀስ በቀስ ነው እንግዲህ ውስጥ ከአንድ አንድ ወስዷል ይመስለኛል። ይሄ ጭማሪ ሲደረግ ምናልባት ከመቶ ፐርሰንት በላይ ነው ጭማሪው፣ ግን አመት በላይ ወስዷል። ሁሉም ሴክተር ላይ አልጨመረም።

ይሄ የኤርትራ አገልግሎት የሚሰጡ ባሶች፣ ታክሲዎች እና ሌሎች ላይ አሁንም ድረስ የድጎመው ተጠቃሚ ናቸው ማለት ነው። ስለዚህ የትራንስፖርት ዋጋው ከዚህ የበለጠ ተቀጣጥሎ ምናልባት የዋጋ ንረትን እንዳያስከትል የሆነበት ሁኔታ ነው ያለው ማለት ነው። የራይድ ታክሲ አሽከርካሪው አቶ ሙላት ደምሴ ግን የነዳጅ ድጎማው ለተወሰኑ የትራንስፖርት አገልግሎት ሰጪዎች ብቻ ስለሚደረግ ህብረተሰቡ ከእንግልት አልዳነም ይላሉ። ራይድ የምንሰራ ሰዎች ህዝብን እንደማገልገላችን ድጎማ የለንም።

ይሄ ደግሞ ለእኛ ድጋፍ ባለመደረጉ ትራንስፖርት ተጠቃሚ በጣም እየቀነሰብን ነው። ለምን ህዝቡ ከአቅሙ በላይ እየሆነ ስለሆነ ከህዝቡ ጋር ነው አብረን የምንሰራው። ህዝቡ እኛ ጋር መጥቶ ካልተጠቀመ ዋጋ መጨመሩ ምንም ትርጉም የለውም። አንድ ታክሲ አሁን እስኪ ከመጣ ጀምሮ የምታየው ታክሲ የለም። ህዝቡ ግን ቆሞ ነው የሚለው

ይሄ መቀረፍ አለበት። ሶስት ልጆቻቸውን ለብቻቸው እንደሚያሳድጉና በከባድ የኑሮ ጫና ውስጥ እንደሚኖሩ የገለጹት ሌላኛዋ አስተያየት ሰጪ ወይዘሮ የሺዋሴ የነዳጅ ዋጋ ጭማሪው የትራንስፖርት ወጪን እንደሚያንረው ይናገራሉ። ታር ነው ሸጬ ሶስት ልጆች የሚያሳድግ እኛ ኑሮ እንጃ እኔ የሚቀበለኝ ነገር ባገኝ እንኳ ልጆችን ሰጥቼ ብሰደድ ራሱ ነፍሴ ነው። ታክሲ ላይ እንኳ ስትሳፈር ስትሳፈር ራሱ ነዳይ ጨምሯል ብለው በስበቡ

በበለጠ ነው የሚችሉት። መልስ እኳ አይሰጡንም ራሱ እነሱ በእነሱም አይፈረድም።

መንግስት ነው ማስተካከል ያለበት። የነዳጅ ዋጋ ጭማሪው በኑሮ ላይ የሚያስከትለው ጫና በቀላሉ ሊታይ እንደማይገባው የሚያስገነዝቡት ዶክተር አደም ጫናውን ለመቆጣጠር ያስችላሉ ያሏቸውን የመፍትሄ ሀሳቦች ሰንዝረዋል። አሁን መንግስት እየወሰደ ያለው በተለይ ፐብሊክ ትራንስፖርት ተሽከርካሪዎች ላይ ሰብሲዲው እንግዲህ ይቆያል፣ እስከ አምስት ዓመት ይቆያል የሚል ነው ያለው። አንድ ዓመት አልቋል፣ አራት ዓመት ይቀረዋል። ይህንን ነገር ያው መቀጠል ያስፈልጋል።

የዋጋ ጭማሪው ሲደረግ እንግዲህ ይሄ ጉዳቱን እና ጥቅሙን ማመዛዘን ያስፈልጋል። ለምሳሌ ሲጨምር ኢንፍሌሽን ላይ ያለው ኤፌክት ምንድን ነው? በአንድ በኩል በሌላ በኩል ደግሞ ለመንግስት ፊስካል ስፔስ በመስጠት የውጭ ሀገር ምንዛሪያችንን ክምችት በማስጠበቅ ጥቅሞችንና ጉዳቶችን ማመዛዘን ይፈልጋል። በረዥም ጊዜ ግን ከነዳጅ ተላቀን ሌሎች ኦልተርኔቲቭ የሆኑ የኢነርጂ አማራጮች ላይ

የሰሞኑን የነዳጅ ዋጋ ጭማሪ ተከትሎ በትራንስፖርት ዋጋ ላይ ማሻሻያ ይደረግ እንደሆነ የንግድና ቀጣናዊ ትስስር ሚኒስቴር የገለጸው ነገር የለም። በጉዳዩም ላይ ከሚኒስቴር መሥሪያ ቤቱ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ገብረ ሚካኤልን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ዩናይትድ ስቴትስ ይመልሰናል። በኒውዮርክ ከተማ ወደ ስልሳ ሺህ የሚደርሱ ጥገኝነት ጥያቄዎች ይገኛሉ። ጥያቄያቸው ተቀባይነት እስኪያገኝ ምርጫ ያጡት አንዳንዶቹ ጎዳና ላይ እያደሩ ይገኛሉ። ከሀገሬው ነዋሪዎችም የጥገኝነት ጥያቄዎችን በዚያ መገኘት የማይፈልጉ አሉ። የኒቫ ሽኒቫን ዘገባ የደንገረመው እንደሚከተለው አጠናቅረዋለች

የአርበኛ ዝማሬዎች፣ ህትመቶችና ምልክቶች በኒውዮርክ ስታተን ደሴት ላይ ይሰማሉ። የስታተን ደሴት ነዋሪዎች ከጥቂት ዓመታት በፊት የተከፈተው የስደተኞች መጠለያ ጣቢያ እንዲዘጋ እየጠየቁ ነው። ጃኒን ቴራኖቫ የደሴቱ ነዋሪ ናቸው።

ህጋዊ በሆነ መንገድ ከመጡ እንቀበላቸዋለን። በህገወጥ መንገድ ከመጡ ደግሞ አንቀበላቸውም። እነዚህ ሰዎች ማንነታቸው አልተጣራም። ስለዚህ ከመካከላቸው ማን እንዳለ አናውቅም። ይሁን እንጂ በዚህ መጠለያ ውስጥ የሚገኙት ሁሉም ስደተኞች

በህጋዊ መንገድ የመጡ ጉዳያቸው በመታየት ላይ ያለ ፎቶግራፋቸውና የጣት አሻራቸው በስደተኞችና በጉሙሩክ ባለስልጣን ስር የሚገኝ ጥገኝነት ጠያቂዎች ናቸው። በመላው ኒውዮርክ የሚገኙ አሮጌ ጂምናዚየሞችና የአውሮፕላን ማሳደሪያዎች የስደተኞች መጠለያ ጣቢያ ከሆኑ ቆየት ብለዋል። ከተማዋ ከፍተኛ ቁጥር ባላቸው ስደተኞችም ተጨናንቃለች።

በመሀል ማንሃተን የሚገኘውና ወደ ስደተኞች ማረፊያነት በተቀየረው ሩዝቬልት ሆቴል ሜጃ ጥግ ላይ ስደተኞች ይተኛሉ። ከተማዋ የቴክሳስ ሐገረ ገዥ ግሬግ አቦት በሜክሲኮ ድንበር በኩል አልፈው የሚገቡ ስደተኞችን አልቀበልም በማለታቸው የተነሳ

ሁሉንም ስደተኛ በተጨናነቀ ሁኔታ በመቀበል ላይ ትገኛለች። አንደኛው ተቃውሞ ታዲያ የፌዴራል መንግስት ቀውሱን ሊያግዝ ይገባል በሚሉት በከንቲባ ኤሪክ አዳምስ መኖሪያ ቤት ፊት ለፊት ነው የተደረገው ከንቲባ ኤሪክ አዳምስ ሚ ሪ

ካነጋገር ኳቸው ጥገኝነት ጥያቄዎች በሙሉ በቀጥታ ሰምቸዋለሁ። ስራ መስራት ይሻሉ ሰዎች ስራ እንዳይሰሩ ከመከልከል የበለጠ ጸረ አሜሪካዊነት የለም። ተቃዋሚዎቹ ስደተኞቹ ወደ መጠለያነት ከተቀየረው ትምህርት ቤት ለቀው እስኪወጡ ድረስ መቃወማቸውን እንደሚቀጥሉ አስታውቋል። ነገር ግን እስካሁን ድረስ እየጨመረ የመጣውን የስደተኞች ቁጥር በተመለከተ ከከተማው ባለስልጣናት በይፋ የተሰማ ውሳኔ የለም። ለኒና ቪሽኔቫን ዘገባ የደንገረመው

ኤደን እናመሰግናለሁ። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው። ቀጥለን ደግሞ ወደ አፍሪካ ቻድ እናቀናለን። የሱዳንን ጦርነት ተከትለው አንድ ሚሊዮን የሚደርሱ ዜጎች ሀገራቸውን ለውቀው እንደወጡ የተባበሩት መንግስታት ድርጅት አስታውቋል። ይህ ህዝብ በጦርነቱ ምክንያት እንደተፈናቀሉ ከሚገመተው ቁጥር ብልጫ ማሳየቱንም ተመልክተዋል።

እንደ ቻድና ደቡብ ሱዳን ያሉ ጎረቤት ሀገራት ስደተኞችን በመልካም ቢቀበሉም፣ ግብፅና ኤርትራ ግን ይገፏችኋል ሲል የቪኦኤው ሄንሪ ዊልኪንስ ያጠናቀረውን ዘገባ እንግዲ ወልዴ እንደሚከተለው ያቀርበዋል። ባለፉት ወራት ውስጥ ደቡብ ሱዳን በመቶ ሺህ የሚቆጠሩና አብዛኞቹም ከዚህ በፊት አገሪቱን ጥለው የወጡ ተፈናቃዮችን ተቀብላለች። ሬንክ በተባለውና በድንበር ላይ በሚገኝ ከተማ በኩል በማለፍ ነው ወደ ደቡብ ሱዳን የሚገቡት።

ያናርሊሩዋ ከእነዚህ አንዷ ነች። ምንም ነገር ሳትይዝ እንደወጣች ትናገራለች። ምንም ሳሊዝ ነው የወጣሁት ከቤቴ ምንም ይዤ መውጣት አልቻልኩም ነበር። በጊዜው መጠለያ ነበር የምንኖረው። እናም ቦምቡ መጠለያችን ላይ መውደቅ ሲጀምር ጥለን ወጣን። በየሳምንቱ በመቶ የሚቆጠሩ ተፈናቃዮች ደቡብ ሱዳን በሚደርሱበት ወቅት

በሰሜን የሱዳን ጎረቤት የሆነችው ግብፅ ስደተኞቹ ወደ አገሯ እንዳይገቡ ከልክላለች። መጀመሪያ ላይ ሩብ ሚሊዮን የሚሆኑትን ድንበሩን አልፈው እንዲገቡ ፈቅዳ ነበር። ሰኔ ላይ በወጣው አዲስ ደንብ መሠረት ግን ሱዳናውያን ወደ ግብፅ ለመግባት ቪዛ ማግኘት እንዳለባቸው ያስገድዳል። የመብት ተሟጋች ቡድኖች ድንጋጌው ዓለም አቀፍ ደንብን ይጥሳል ባይ ናቸው። ለረጅም ጊዜ ቪዛ መጠበቃቸው ከአደጋ ለመሸሽ የሚሞክሩትን ለአደጋ ያጋልጣል ባይ ናቸው።

አብዱላሂ ሃላኪ ከሪፊውጂ ኢንተርናሽናል። ግብፅም ከፍተኛ የኢኮኖሚ ቀውስ ውስጥ ነች። ስለዚህ ወደ አገሯ እንዲገቡ የምትፈቅደው የስደተኞች መጠን ላይ ጥንቃቄ ታደርጋለች።

ለዚህም ነው እንደ አሜሪካ ያሉ አገራት ግብፅና የተባበሩት መንግስታት ላይ ግፊት በማድረግ የግብፅ ባለስልጣናትን ሱዳናውያን ወደ አገሪቱ እንዲገቡ እንዲፈቅዱ መጠየቅ አለባቸው። ያ ግን በቂ አይደለም። ግብፅ ስደተኞችን መቀበል ትችል ዘንድ ለጋስ አገራት ለአገሪቱ የሚሰጡትን እርዳታ እንዲጨምሩ አብዱላሂ ጥሪ አድርገዋል። ሌሎቹ ጎረቤቶች ሊቢያና ማዕከላዊ አፍሪካ ሪፐብሊክ የራሳቸው የጸጥታ ችግር ስላለባቸው

ወደ እነዚህ አገራት ለመሄድ የሚሹት ጥቂት ናቸው። ጦርነትን ለመሸሽ ለሚሞክሩት ወደ ኤርትራ መሄድ የከፋ ምርጫ እንደሆነ ኤርትራ ፎከስ የተሰኘና መሠረቱን በእንግሊዝ ያደረገን የሰብአዊ መብት ቡድን ጠቅሶ ሄንሪ ዊልኪንስ በዘገባው አመልክቷል። የአፍሪቃ ሰሜን ኮሪያ ሲሉ በዓለም ካሉ ፈላጭ ቆራጭና የመገለል ፖሊሲ ከሚያራምዱ መንግሥታት ውስጥ እንደ አንዱ የምትቆጠር እንደሆነች ሪፖርቱ አውስቷል። ሀብቴ ሀጎስ የኤርትራ ፎከስ ተወካይ ናቸው።

ፕሬዚደንቱ ሱዳናውያኑ ወደ አገሪቱ መግባት ይችላሉ ብለዋል። ያንን ግብዣ የተቀበሉ ስንት ሱዳናውያን እንዳሉ አይታወቅም። ማን ኤርትራ ውስጥ ከለላ ለማግኘት ይፈልጋል? በኤርትራ ምንም ዓለም አቀፍ የእርዳታ ቡድኖች ባለመኖራቸው ወደ አገሪቱ የገቡ ሱዳናውያን ስደተኞች ስለመኖራቸው አይታወቅም ሲል ሪፖርቱ አክሏል።

በቅርቡ ቻድ እንደ ደረሱት እንደ ቦችራ ሐሰን አብደላ ላሉትና ማምለጥ ለቻሉት ችግሩ ማብቃያ የለውም። በጃንጃዊዶች በተከፈተ ጥቃት ምክንያት ቤታችንን ጥለን ለመውጣት ተገደናል። እንደምታየው የአሁኑ ሁኔታችን የመፈናቀላችን ውጤት ነው። መታወቂያዬንና ሌላም ሰነድ ሳልይዝ በመውጣቴ አዝኛለሁ። የመታወቂያ ሰነድ ለሌላቸው በቻድ እንደ ስደተኛ ለመመዝገብ አዳጋች ነው

ይህም እርዳታ ማግኘቱን ከባድ ያደርገዋል። ወደ ሌላ ስፍራ ለመሸሽ ያለው አማራጭ ውስን በመሆኑ በሱዳን በሀገር ውስጥ የተፈናቀሉት ሰዎች ቁጥር አራት ሚሊዮን ደርሷል። ከሀገር ከወጡት አራት እጥፍ መሆኑ ነው። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ

ሀብታማነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ።

የአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

በ በ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቻል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ስርጭት ነው እያዳመጣቸው የምትገኙት አድማጮቻችን ዝግጅቶቻችን ከመደበኛዎቹ ሞገድ መገናኛዎች በተጨማሪ አምሃሪክ ት ቪኤ ኒውስ ዳት ካም እንዲሁም ደግሞ በፌስቡክ አት ቪኤ አምሐሪክ ላይ በቀጥታ እየተደመጡ ይገኛሉ

የመጀመሪያው ምዕራፍ ስርጭታችን ተጠናቆ ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን የደቡብ ምስራቅ እስያ ሀገራትን ቁልፍ ስብሰባ ይመለከታል።

የደቡብ ቻይና ባህር ግዛት ይገባኛል ሽኩቻ በማይናማር የቀጠለው ቀውስና በዩክሬን እየተካሄደ ያለው ጦርነት የአሜሪካው ምክትል ፕሬዚደንት ካመላ ሀሪስ በጃካርታ ኢንዶኔዥያ የደቡብ ምስራቅ እስያ ሀገራት ማህበረሰብ ስብሰባ ላይ ከሚያነሳቸው ቁልፍ ጉዳዮች መካከል እንደሆኑ ይጠበቃል። የቪኦኤ የዋይት ሐውስ ቢሮ ኃላፊ ፓትሲ ውድስኮዋራ የላከችውን ዘገባ ስምኝሽ ቆየት አቅርበዋለች።

የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ ባለፈው ዓመት በደቡብ ምስራቅ እስያ በነበሩበት ወቅት የቻይናን ዛቻ ችላ በማለት በፊሊፒንስ በምትገኘው ፓላዋን ደሴት ጎራ ብለዋል። ደሴቲቱ በደቡብ ቻይና ባህር ከምትገኘውና አጨቃጫቂ ከሆነችው ስፓርትሊ ደሴት የምትርቀው 330 ኪሎ ሜትር ብቻ ነው። በሚቀጥለው ሳምንት የደቡብ ምስራቅ እስያ ሀገራት ማህበር አባላት መሪዎችን

በጃካርታ ኢንዶኔዥያ፣ የሚያገኙት ምክትል ፕሬዚዳንት ካማላ ሀሪስ እጅግ አስፈላጊ ስለሆነው የባህር መተላለፊያ ጉዳይ አንስተው ይነጋገራሉ ተብሏል። ስፓርትሊ ደሴት በቻይናና ታይዋን እንዲሁም የማህበሩ አባል በሆኑት ቪየትናም፣ ፊሊፒንስ፣ ማሌዥያና ብሩናይ የይገባኛል ጥያቄ የሚቀርብባት ነች። የዋይት ሀውስ ቃል አቀባይ ካሪን ዣን ፔር ካማላ ሀሪስ በጉብኝታቸው ስለሚያነሷቸው ነጥቦች ያብራራሉ።

በጃካርታ ምክትል ፕሬዝዳንቷ የደቡብ ቻይና ባህርን ጉዳይ እንደሚያነሱ መጠበቅ ይቻላል።

ሌላው ደግሞ ባህሩ ነጻ በሚሆንበት እንዲሁም ውዝግቡ በሰላም በሚቋጭበት እና በነፃ በባህሩ ላይ መጓዝን ጨምሮ ለዓለም አቀፍ ሕግ ተገዥነት እንዲኖር በሚሉት ጉዳዮች ላይ ድጋፋቸውን በመስጠት ይናገራሉ። ቀጥር በ2021 ከተደረገው መፈንቅለ መንግስት ጀምሮ በሺዎች የሚቆጠሩ ሰዎች የተገደሉበት እና በሚሊዮኖች የተፈናቀሉበት በሚያንማር ያለው ቀውስ ነው።

በማህበሩም ሆነ አሜሪካንን ጨምሮ በዓለም አቀፍ አካላት የተጣለው ማዕቀብ የማህበሩ አባላት ወደ ዲሞክራሲያዊ ሥርዓት እንዲመለሱ ማድረግ አልቻለም። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሚያንማር ጉዳይ ላይ የሚያክሉት አለ። በሚያንማር ወታደራዊ አገዛዙ ሁከቱን አቁሞ የማህበሩን ባለአምስት ነጥብ ስምምነት እንዲተገብር ግፊት አድርገን ወደ ዲሞክራሲያዊ አስተዳደር እንዲመለስ ድጋፍ ማድረግ አለብን።

ሀሪስ በጉብኝታቸው በዩክሬን እየተካሄደ ያለውን ጦርነት እንደሚያወግዙም ይጠበቃል። ማህበሩ ግን በሚያንማር እና በደቡብ ቻይና ባህር ጉዳይ ላይ እንዳደረገው ሁሉ ዝምታን መርጧል። ለአካባቢው የጦር መሳሪያ ምንጭ የሆነችውን ሩሲያ ሳያወግዝ የጦርነቱ መፈንዳት እንዳሳሰበው በመግለጽ ብቻ አልፎታል። አንዳንድ የአካባቢው ተንታኞች በስብሰባው የሚገኙት ፕሬዚዳንት ባይደን ሳይሆኑ ምክትል ፕሬዚዳንት ሀሪስ በመሆናቸው ላይ ጥያቄም አላቸው።

ከእነዚህ መካከል አንዱ የሆኑት አይዲል ሳይፈ በፓራሃይን ጋን ዓለም አቀፍ ጥናት ማዕከል ተመራማሪ ናቸው። ምናልባት ኢንዶኔዥያን በጥፊ እንደ መምታት ነው። ምክንያቱም ኢንዶኔዥያ ለጉባኤው ያላትን ዋና መርሃ ግብር ከተመለከትን የደቡብ ምሥራቅ እስያ ሀገራት ማኅበር የኢንዶፓስፊክ መድረክ ነው። እናም አሜሪካ የምትገኝበት አይደለም።

በጃካርታ የሚገናኙት መሪዎች ሌላ ቁልፍ ተግዳሮት ላይም ይነጋገራሉ። የኢንዶኔዥያ መዲና በዚህ ዓለም በዓለም ከፍተኛ የአየር ብክለት ካሳዩ ከተሞች አንዷ ናት። እየጨመረ ያለውን መርዛማ የሆነ ጭስ ያዘለ አየርን ለመቀነስ የሀገሪቱ ባለስልጣናት በመረባረብ ላይ ናቸው።

ከአሜሪካ ድምፅ የአርብ ምሽት ስርጭቶች ቀጥለዋል። በመቀጠል ደግሞ የሩሲያን የጦር ጥንካሬ የሚገመግመው ዘገባ ይቀጥላል።

የሩሲያው ፕሬዚደንት ቭላዲሚር ፑቲን የዩክሬን ወረራ ግብ የያዘላቸው አይመስልም። የሀገራቸው ጦር በዓለም ላይ አምስተኛው ትልቅ ወታደራዊ ኃይል ተደርጎ ቢገለጽም ከአንድ ዓመት ተኩል በፊት ዩክሬንን ሲወሩ መጀመሪያ ላይ የተመኙትን ውጤት አላስገኘላቸውም። አኔ ቺኬቪዝካ ስለ ሩሲያ ጦር ጥንካሬ ባለሙያዎቹን አነጋግራ ተከታዩን አዘጋጅታለች። ደረጀ ደስታ ያሰማናል።

ሩሲያ ዩክሬንን እንደ ኤሮፓ አቆጣጠር የካቲት 2022 ስትወር የሩሲያው ፕሬዚደንት ቭላዲሚር ፑቲን ዋና ከተማይቱ ኪቭን በሶስት ቀናት ውስጥ በቁጥጥር ስር እንደሚያደርጉ ቃል ገብተው ነበር። ክሬምሊን በጦርነቱ 60 ቢሊዮን ዶላር ብታወጣም ከ18 ወራት በኋላ ግን ያ አልሆነም። ይህን የሚሉት መሰረቱን ዋሽንግተን ላይ ካደረገው የአሜሪካ ኢንተርፕራይዝ ተቋም ጌሪ ሽሚት ናቸው።

ሁሉም ክሬምሊን ለጦር ሰራዊቱ የሚመድበውን የገንዘብ መጠን በማየት አስፈላጊው ብቃት ይኖራቸዋል የሚል ነበር አስተያየታቸው። የአትላንቲክ ካውንስል ስትራቴጂና ደህንነት ባለሙያው ኢያን ብሬዝንስኪ ለአጭር ጊዜ ዘመቻው ተደርጎ የታሰበው የዩክሬን ወረራ አሁን ወደ መከላከያ ፍጥጫ አስገብቷል ብለው ያምናሉ።

አሁን በመከላከሉ ሥራ ተጠምደዋል። የሚያሳዝነው ግን መከላከያ ምሽጎችና የፈንጂ ወረዳዎችን የሚያዘጋጁበት ብዙ ጊዜ አግኝተዋል። ይህን ያህል የላቀ ብቃት ያለው ኃይል አይደለም። ያም ሆኖ ግን የሚናቅ አይደለም።

ዛሬ የሩሲያ ጦር ወደ አንድ ሚሊዮን የሚጠጉ ወታደሮች አሉት። ሽሚት ብዙ ኃይል ማንቀሳቀስ ቢችሉም በዩክሬን በደረሰው ኪሳራ፣ ትልቁ የሰራዊቱ ክፍል ለውጊያ ዝግጁ አይደለም ይላሉ። ቀደም ሲል በብረት ለበስ ጦር ተሽከርካሪዎች ታግዘው በሚያካሄዱት ወታደራዊ ዘመቻ ብርቱ አቅም ያለው ኃይል ነበሩ።

አሁን ግን ያ የተቀናጀ ወታደራዊ ብቃት በማይታይበት፣ ለዘመቻዋ አስፈላጊ አቅርቦት በሌለበት፣ ከቀረው ኃይል ጋር ተቀነባብሮ የሚሰራ የአየር ውጊያ ኃይል በሌለበት፣ ያ አይበገሬነት ደብዛው ጠፍቷል። ብሬዝንስኪ እንደ ኤሮፓ አቆጣጠር በነሐሴ 2008 ጆርጂያ ውስጥ የነበረው ግጭት በሩሲያ ጦር ውስጥ ዲስፕሊን፣ የመዋቅርና የአዛዥነት ድክመቶች መኖራቸውን አጋልጧል ይላሉ።

በጣም አሳዛኝ የአፈጻጸም ውጤት ነበር የታየው። እናም ፑቲን ሁኔታዎችን እለውጣለሁ ሲሉ ቃል ገቡ። በዚህም ከአስር እስከ አስራ አምስት ዓመታት የዘለቀ ጦሩን የማዘመን ዕቅድ ተያያዙ። ሞስኮ ኃይሏን ወደ ዘመናዊ ኃይል፣ ይበልጥ የተመጠነ ልዩ አገልግሎት ስልጠናና ግዳጅ ወዳለው የምዕራባውያንን የተዋጊ ብርጌድ የውጊያ ታክቲክ ወደ ቀሰመ ቡድን ማሸጋገር ጀመረች።

ይሁን እንጂ ሽሚት ከጥራት ይልቅ ብዛት ያለው ኃይል ማስቀደም እንዲሁም የፖለቲካ መሪዎችን ለማስደሰት ወታደራዊ ብቃትን ማጋንን በማስከተሉ የተባለው ታድሶ የተፈለገውን ያህል ውጤታማ አልሆነም ይላሉ። በመሆኑም አብዛኛው ገንዘብ የሰራዊቱን አቅም ከማሻሻል ይልቅ የጀኔራሎች እና የተቋራጭ ሥራውን የሚሰሩትን ሰዎች ኪስ በማደለብ ያለቀ ነበር።

እንደ አውሮፓ አቆጣጠር ከ2013 እስከ 2016 የኔቶ ከፍተኛ አዛዥ የነበሩት ጡረተኛው የዩናይትድ ስቴትስ አየር ኃይል ጀነራል ፊሊፕ ብሪድሎቭ ዛሬ ሩሲያ በዩክሬን የሰው ኃይል እጥረት ገጥሟታል፣ የሰራዊቱን ቁጥር ማሻሻልም ቢሆን ብቻውን የማይረዳ ብቻ ሳይሆን ቀላልም አይደለም ይላሉ። ሩሲያ

ሩሲያ ሙሉ በሙሉ አውቅቶላታል ብለህ የምታስብ ከሆነ ተሳስተሃል። አሁንም ገና ብዙ አቅሞች አላት። ይሁን እንጂ ፑቲን ኃይሎችን ማንቀሳቀሱን ለመቀጠልና ሊያደርጓቸው የሚገቡ ነገሮችን እውን ለማድረግ ትልቅ የፖለቲካ ድጋፍ

ያስፈልጋቸዋል። ቪኦኤ ያነጋገራቸው ባለሙያዎች የቫግነር ተዋጊዎች በፑቲን ተቀነባበረ ተብሎ በሚታመነው የአውሮፕላን አደጋ ሕይወታቸው ስላለፈው አማጺው መሪያቸው ይቭጊኒ ፕሪጎዥን ሞት ምን ምላሽ እንደሚሰጡ ለማየት እየጠበቁ መሆናቸውን ተናግረዋል።

ደረጀ ደስታን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ በግል አቅማቸው ዓለም አቀፍ ሕግጋትን ለማስከበር ጥረት እያደረጉ ስለሚገኙ አንድ ቱርካዊ ነግረናል። በቱርክ ኢስታንቡል ከተማ በጠባቡ የቦስ ፈረስ የባህር ወሽ መጥ በኩል የሚያልፉ መርከቦች አንድ ሰው በፎቶ ካሜራቸው መከታተል ይዘዋል።

ነገርየው የጊዜ ማሳለፊያ እንዲሆን በግላቸው የጀመሩት ነው። ታዲያ በክትትላቸው ሩሲያ በወረራ በያዘቻቸው የዩክሬን ወደቦች በኩል የተጣሉባትን ማዕቀቦች ተላልፋ የምትልካቸውን የጭነት መርከቦች ሲመለከቱ መረጃውን በካሜራቸው እያስቀሩም ይሰበስባሉ። ከዚሁ የአንድ ግለሰብ የግል ተነሳሽነት ዓለም አቀፍ ብዙሃን መገናኛዎችና ሩሲያ ማዕቀቦቹን ማክበሯን የሚከታተሉ

ሌሎች ድርጅቶች እጅግ ጠቃሚ መረጃዎችን እያገኙ ይገኛሉ። ዶሪያ ጆንሰን ከኢስታንቡል ያጠናቀረችውን ዘገባ ቆንጅታዬ ታሰማናለች። ዩሪክ ኢሲክ የሚኖሩበት ፎቅ በረንዳቸው ላይ ሆነው በርቀት ካሜራቸውን ደቅነው በኢስታንቡል ቦስፈረስ ሰርጥ በኩል የሚያልፉትን መርከቦች እየተከታተሉ ነው። ከጥቁር ባህር ወደ አውሮፓና ወደ ሌሎችም ገበያዎች ጭነት የያዙ መርከቦች የሚያልፉት በዚያ በኩል ነው።

እናም አንድ የሩሲያ የጭነት መርከብ ሲያልፍ አይተው ፎቶ ያነሱታል። ዩሪክ ኢሲክ የመርከቦች እንቅስቃሴውን መከታተል የጀመሩት በትርፍ ጊዜያቸው ነበር። አሁን ግን የአካባቢው ፖለቲካ ተንታኙ ኢሲክ የሩሲያን መርከቦች መከታተልን ስራዬ ብለው በተመስጦ ተያይዘውታል። የሩሲያን የውጭ ፖሊሲ መከታተል እወዳለሁ።

በፎስፈረስ ሰርጥ ላይ የሚጓዙትን መርከቦች መመልከት ስለ ሩሲያ የውጭ ፖሊሲና ምን እያደረገች እንዲሁም በመጪ ወራት ምን ለማድረግ እንደምታቅድ ፍንጭ ይሰጣል። የባህር መተላለፊያው እየጠበበ ስለሄደ የሚያልፉትን መርከቦች መከታተል በንጽጽር ቀለል ይላል። ኢሲክ በካሜራቸው የመርከቦቹን ስም ምንጭነት፣ እንደያዙ እና መርከቡ በማን ባንዲራ ስር እንደሚጓዝ ፎቶ አንስተው ይመዘግባሉ።

ዩሪክ ኢሲክ የሩሲያን የጭነት መርከቦች እንቅስቃሴ የሚመለከቱ መረጃዎችን በኢንተርኔት መረብ አማካይነት የሚለዋወጡ በጎ ፈቃደኞችና መንግሥታዊ ያልሆኑ ድርጅቶችን ካሰባሰበ አንድ ዓለም አቀፍ ጥምረት ጋር ነው የሚሰሩት። መረጃዎቹ ለዓለም አቀፍ የብዙሃን መገናኛዎችና ለሌሎችም ሩሲያ ማዕቀቦቹን ማክበሯን ለሚከታተሉ ተቋማት ትልቅ አስተዋጽኦ ያደርጋሉ እናም

ዩሪክ ኢሲክ መረጃዎቻቸውን ለማጋራት የሚጠቀሙበትን ቦስፈረስ ኦብዘርቨር ዳት ካም የሚባለውን ድረገጻቸውን ብዙዎች በተደጋጋሚ ይጎበኙታል። ለአብነትም ሮይተርስ ለዘገባዎቹ ከሳቸው ድረገጽ የሚያገኛቸውን ፎቶዎች ይጠቀማል።

ማዕቀብ ጥሰው የሚንቀሳቀሱ መርከቦች ዓለም አቀፍ ባለስልጣናት የሚጠቀሙባቸውን በእንግሊዝኛ የምህፃር ስም ኤ አይ ኤስ ተብለው የሚጠሩትን የመከታተያ ስርዓቶች ስለሚያጠፏቸው እንደ ዩሩክ ኢሳክ ያሉ ሰዎች የሚያደርጉት ጥረት እጅግ ትልቅ ጠቀሜታ ያለው መሆኑን

የሩሲያን የጭነት መርከቦች የሚከታተሉ ድርጅቶች ይመሰክራሉ። ጆርጅ ቮሎሺን የዓለም አቀፍ የፋይናንስ ነክ ወንጀሎች ጉዳይ አዋቂ ናቸው። እንዲህ ዓይነቱ የመርከቦች ክትትል በጣም ትልቅ ጠቀሜታ አለው፣ ምክንያቱም የራዲዮ መልእክት መቀባበያውን ዝቅ በማድረግ መርከቡ ያለው ሌላ ቦታ እንደሆነ ለማስመሰል የሚቻልበት የተለመደ ዘዴ አለ። ስለዚህ እንዲህ ያለው ጥቆማ በጣም ሊጠቅም ይችላል።

እንዲህ ያሉት መረጃዎች ሩሲያ ከዩክሬን የሰረቀቻቸውን እህልና ከሰል በወረራ በያዘቻቸው የዩክሬን የጥቁር ባህር ወደቦች በኩል ማጓጓዟን በማጋለጥ ለተሰራው ሥራ የረዳ መሆኑን ቮሎሽን ይናገራሉ። አብዛኛው መረጃ የተገኘው ዩሩክ ኢሲክ ባደረጉት ክትትል ነው።

ሞስኮ ማዕቀቦችን ተላልፋለች የሚለውን ውንጀላ ታስተባብላለች። ኢስታንቡል ጠረፏ ላይ ባለው የባህሩ አካባቢ አስተዳደር ላይ ስልጣን አላት። ያ የባህሩ አካባቢ ደግሞ ጭነታቸውን ያራገፉ ብዙ መቶ መርከቦች ቀጣይ አሰማሪ ባለቤት የሚለዋወጡበት ስፍራ ነው። አዋቂዎች ታዲያ የመሆኑ ማዕቀብ በመጣስ በድብቅ የሚሽለኮለኩትን የሩሲያ መርከቦች ለመያዝ የሚደረገውን ጥረት

አዳጋች ያደርገዋል። ቱርክ ማዕቀቦቹን የማስከበር ግዴታ የለብኝም አሳሪ ስላልሆነ ማለቷ ደግሞ ሌላው ችግር ነው። ሩሲያ ዩክሬን ላይ ከከፈተችው ወረራ በኋላም በቱርክና በሩሲያ መካከል ያለው የንግድ ግንኙነት ደርቷል። በዓለም ላይ እንደ ሩሲያ ብዙ ማዕቀብ የጣለበት ሀገር የለም። ስለዚህም ከሩሲያ ጋር የሚናገድ ማናቸውም አካል እንቅስቃሴውን ሊደብቅ ይሞክራል።

ምክንያቱም በአንዱ ማዕቀብ አንድ ቀን እንገኝና ጣጣ ይመጣብናል ብለው ስለሚሰጉ ነው። እንደ አውሮፓውያን የዘመን አቆጣጠር በ2015 ዩሮክ ኢሲክ ከሽምቅ ተዋጊዎች ጋር ውጊያ ላይ ለነበረው ለሶሪያ መንግስት ሩሲያ በመርከብ የጦር መሳሪያዎች ትልክ እንደነበረ ተከታትለው አጋልጠዋል።

አሁን ደግሞ በትርፍ ጊዜያቸው በቦስፈረስ ሰርጥ በኩል የሚያልፉትን የሩሲያ መርከቦች በመከታተሉ ስራ ተጠምደዋል። ሩሲያ ባህሪዋን የመቀየር አንዳችም ምልክት እያሳየች ባለመሆኗ ዩሪክ ክትትላቸው ለመጪዎቹ በርካታ ዓመታት ይቀጥላል ብለው እንደሚጠብቁ ገልጸዋል። ዩሪክ

ቆንጂትን በእጅጉ አመሰግናለሁ ለቀደመው ዘገባ። ቀጣዩ ዘገባ ደግሞ ለስኳር ህመምተኞች መልካም ዜና ስላዘለው አንድ ግኝት ይነግረናል። በዓለም ላይ በስኳር በሽታ በሚመጣ ቁስል ምክንያት በየ30 ሰከንዱ የአንድ ሰው እግር በቀዶ ሕክምና እንደሚቆረጥ ጥናቶች ያሳያሉ። ይህን አስከፊ ሁኔታ ለመቀየር ታዲያ በካሊፎርኒያ የሚገኙ የዩኒቨርሲቲ ተመራማሪዎች ለየት ያለ የቁስል ልባስ ፕላስተር ሰርተዋል።

ልባሱ ቁስሉ በተለያዩ ደረጃዎች ያለበትን ሁኔታ ለጤና ባለሙያዎች መረጃ እንደሚያስተላልፍ እና እንዲሁም ማዳን እንደሚችልም ተነግሯል። የቪኦኤዋ ጁኒያ ድሎ የላከችውን ዘገባ እንግዶ ወልድ ያቀርብልናል። በካሊፎርኒያ የቴክኖሎጂ ተቋም ውስጥ የሚገኙ ተመራማሪዎች ስማርት ባንዴጅ ብለው የሰየሙትን የቁስል መሸፈኛ በማበልጸግ ላይ ናቸው። መሸፈኛው ለከባድ ቁስል እንደሚውል በቴክኖሎጂው ተቋም ውስጥ የተመራማሪ የሆኑት ኢሻን ሳኔ ተናግረዋል።

በቁስሉ መሸፈኛው ላይ የተተከሉት የተለያዩ መቆጣጠሪያዎች ቁስሉ ለመዳን በሚያደርገው ጉዞ ወቅት የተለያዩ መረጃዎችን ይሰበስባሉ። በቁስሉ ላይ ምን እየተከናወነ እንደሆነ በሂደት እንረዳለን። ለጤና ሰራተኞችም ስለ ቁስሉ ተገቢውን መረጃ በመስጠት ትክክለኛ ውሳኔ እንዲሰጡ ይረዳል። በመሸፈኛው ላይ የተገጠሙት ጥቃቅን መሳሪያዎች የቁስሉን

ዩሪክ አሲድ፣ የስኳር መጠን፣ አሞኒያ፣ ላክቴት እንዲሁም ፒኤች እና የሙቀት መጠኑን፣ በተጨማሪም ቁስሉ ተባብሶ እንደሁ ወይም በባክቴሪያ ተበክሎ እንደሁ መረጃ ይሰበስባሉ። ከዚህ በተጨማሪም መሸፈኛው ዝቅተኛ የሆነ የኤሌክትሪክ ንዝረት ወደ ቁስሉ በማስተላለፍ የመዳን ሂደቱን ያፋጥናል። ይህም በአይጦች ላይ ተሞክሮ ውጤታማ እንደሆነ ተመራማሪዎቹ ተናግረዋል። በሰው ላይ የሚደረገው ሙከራ በደቡብ ካሊፎርኒያ ዩኒቨርሲቲ ውስጥ በሚገኘው

ኬክ የሕክምና ትምህርት ቤት አማካኝነት እንደሚደረግ ታውቋል። በኮሌጁ የቀዶ ጥገና ፕሮፌሰር የሆኑት ዴቪድ አርምስትሮንግ ቴክኖሎጂው በስኳር ህመም ምክንያት የሚፈጠርን የእግር ቁስል ለማከም ያለውን ጠቀሜታ ያብራራሉ። በመጪው ትውልድ የእግር መቆረጥ እንዲቀር እየጣርን ነው። የምንጀምረው ቀድሞውኑም ቁስሉ እንዳይከሰት በማድረግ ነው

ከተከሰተ ደግሞ ቀለል ያለና ያልተወሳሰበ ቁስል እንዲሆን ማድረግ ነው። አሁን አስደሳችው ነገር እነዚህም መረጃ የሚሰበስቡ መሳሪያዎች በቁስል መሸፈኛው ላይ መግጠም ችለናል። አርምስትሮንግ እንዳሉት ለእነዚህ ትናንሽ ቁስል መሸፈኛዎች ኃይል የሚሰጠው ባትሪ መጠኑ ትንሽ መሆን እንዲሁም ከፀሐይ ወይም ታካሚው በሚያደርገው የሰውነት እንቅስቃሴ አማካይነት ከሚገኝ ኃይል መሸፈኛው እንዲሰራ መቻሉ ተግባራዊነቱን አስተማማኝ ያደርገዋል።

አድማጮቻችን ለምሽቱ የያዝንላቸው ዝግጅቶች እየተገባደዱ ነው። ከመሰነባበታችን በፊት ዛሬ የቀረቡትን ዝግጅቶች እንዲሁም ደግሞ ሌሎች አዳዲስ መረጃዎችን ለማግኘት የምትሹ ብትኖሩ አምሃሪክ ዳት ቪኦኤ ኒውስ ዳት ካምን መጎብኘት አትዘንጉ። ከዚያ በተጨማሪ ደግሞ

በቪኦኤ አምሐሪክ የፌስቡክ ገጻችን ላይም ዕለታዊ ዘገባዎችን እናቀርባለን፣ የተለያዩ መረጃዎችንም እናጋራለን። 2022059942 የዋሳፕ መስመራችንም ተጠቅማችሁ ማናቸውንም ማስተያየቶች እንድሰጡም እንጋብዛለን። ሳስተናግዳቸው ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማረ በጥንቅሩ አብረን ቆይተዋል። ዋና አዘጋጅ ጽዮን ግርማ ነበረች። መልካም ምሽት ይሁንላችሁ። መልካም የሳምንት ማገባደጃ